ተቀባይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክብሯን አድማጮቻችን፣ እንደምናመሻችው ትላንትናን የጠበቀን አምላካችን ዛሬን ምታድጎን እንደገና ደግሞ በፊቱ እንድንቀርብ ይህንን ዕድል ችሮናልና ስሙ ይክበር ይመስገን። ባለፉት ክፍለ ጊዜያት እግዚአብሔር በብዙ በረከቱ እንደ ጐበኘን እያንዳንዳችንም ለሕይወታችን የሚረባውን በረከቱን ደግሞ እንደ ሰጠን እምነታችን። ዛሬም እግዚአብሔር ለመስጠት የማይሳሳ አምላክ ነውና ከማዶ ቀርበን እንድንመገብ ይህንን ዕድል ሰጥቶናል። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ የንህምያን ምዕራፍ አምስት ትምህርት አብረን እንመለከታለን። እስቲ በማስቀደም ይህንን ዝማሬን ጋብዛችሁ ታዳ ዚያድ በዚህ ዝማሬ ስላገለገለችን እግዚአብሔር ይባርካት። በሕይወት ዘመናችን ለኢየሱስ ክርስቶስ ብንገዛለት ብንወድቅና ብንነሳለት እግዚአብሔር ወዳጆቼ፣ ይህንንም ዐይነት እምነት ቢሰጠን ምንኛ በታደልን። እግዚአብሔር ደግሞ ለእርሱ የምንኖር ሰዎች አድርጎ ይቅረጸን። እስቲ እናመስግን። ጌታ ሆይ አንተን እንድንታመን አንተን ተስፋ እንድናደርግ አንተ ደግሞ ወደ ቅዱሱ ማደሪያህም እግሮቻችን ይገቡ ዘንድ ይህንን ዕድል ስለ ሰጠህን እጅግ አድርገን እናመሰግንሃለን። አቤቱ አባታችንና አምላካችን ሆይ፣ ኖ ጌታዬ ሆይ ከዚህ ዓለም ለይተ ቅዱሱን ስምህን የሚጠሩ ከናፍርቶችን ስለ ሰጠህንና እንዲሁም ደግሞ ሕይወታችን በዚህ መንገድ ይጓዝ ዘንድ ስለ ገራህ ክበር ተመስገን። ጌታ ሆይ በሕይወት ዘመናችን ሁሉ መልካምን ነገር አድርገህልናል። ወደ ፊትም ደግሞ እንደዚሁ እንደምትጠብቀን በረከትህም ደግሞ እንደማይለየን ተስፋ እናደርግሃለን፣ እንታመንብሃለን። እግዚአብሔር አባታችንና አምላካችን ሆይ ከዚህ ከምንማረው ቃል በየቀኑ ከምትመግበን ቃል እግዚአብሔር ሆይ ሰምተን በዚህ መኖር እንድንችል እርዳን። ጌታዬና አምላኬ ሆይ ዛሬ ብዙዎቻችን የምንስተው ብዙዎቻችን የምንደክመው እንደ ቃል እውነት መኖር ስላቃተን ነው። ስለዚህም ደግሞ ቃልህን አሳውቀን። እግዚአብሔር አምላካችን ሆይ ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው ተብሎ ተጽፏአልና እባክህ እግዚአብሔር አምላኬ ሆይ ቃልህን የሚጠብቅ ለቃልህም፣ የሚገዛ ለቃልህም ደግሞ ጐንበስ ቀና የሚልን ጒልበት ስጠን። እግዚአብሔር ሆይ ከምንማረው ቃልህ ታምራትን ማየት እንድንችል እርዳን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ከነህሚያ ምዕራፍ አራት ከውጪ በኩል ለተቃጣበት ተቃውሞ ነህሚያ የሰጠውን ምላሽ በስፋት አንድ በአንድ ዘርዝረን መመልከታችን ይታወሳል። ዛሬ ደግሞ ከምዕራፍ አምስት የምንመለከተው ከውስጥ ለተነሳው ተቃውሞ የነህምያ ምላሽ ምን እንደሚመስል ነው። ልብ በሉ። በትላንትናው ምሽት ክፍለ ጊዜ ጥናታችን የተመለከትነው ከውጭ በኩል ከውጭ በኩል ለተቃጣበት ተቃውሞ ነህምያ የሰጠውን ምላሽ ነበር። ዛሬ ደግሞ ከውስጥ ለተነሳው ተቃውሞ ነህምያ የሚሰጠውን ምላሽ ጌታ በረዳን መጠን አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁ እንደ ተለመደው ገለጥ ገለጥ አድርጋችሁ ነህምያ ምዕራፍ አምስት ከቁጥር አንድ እስከ አራት ያለውን ስፍራ ተመልከቱ። ነህምያ ምዕራፍ አምስት ከቁጥር አንድ እስከ አራት ያለውን አውጡ። ወዳጆች ምንም እንኳን ነህምያ የኢየሩሳሌምን ቅጥር በመገንባቱ ሥራ ከባድ ተሳትፎ እያደረገ ቢሆንም በተለያየ መልኩ ተቃውሞዎችም ተነስተውበታል። ሰይጣን ተንኰለኛና መሰሪ ነው። በመጀመሪያ በአይሁዳውያን ላይ ሳቀባቸው፣ ከዚያ በኋላ ናቃቸው፣ አንቋሸሻቸው። ውሎ አድሮ ደግሞ ወደ ግልጽ ተቃውሞ አመራ። ልብ በሉ፣ የሰይጣንን አሰራር ተመልከቱ። በዚህ ስፍራ በመጀመሪያ ምን አደረገ? በአይሁዳውያን ላይ ሳቀባቸው። ከዚያም በኋላ ናቃቸው፣ አንቋሸሻቸው። ውሎ አድሮ ደግሞ ወደ ግልጽ ተቃውሞ አመራ። ሁኔታው በጣም ከባድ ከመሆኑ እየተነሳ ሰራተኞቹ በአንድ እጃቸው የሥራ መሣሪያቸውን፣ በሌላ እጃቸው ደግሞ ለራሳቸው የሚከላከሉበትን ሴፍ ይዘው ነበር የሚሰሩት ከነበረው የጠላት ሁኔታ እየተነሳ ነህሚያና አብረውት የነበሩ ሰዎች ቀንም ሆነ ሌሊት ልብሳቸውን እንኳ አያወልቁም ነበር። እንግዲህ ይህንን ያክል ከተነጋገርን አሁን የምንመለከተው ከውስጥ በኩል ስለ ተቃጣው ተቃውሞ ነው። ሰይጣን አደገኛ ጥቃትን ወደ እያንዳንዳችን ሕይወት የሚያመጣውም በዚህ ሁኔታ ነው። ልብ በሉ ሰይጣን አደገኛ ጥቃትን ወደ እያንዳንዳችን መንፈሳዊ ሕይወት የሚያመጣውም በዚህ ሁኔታ ነው ከቤተ ክርስቲያን ታሪክ እንደምንመለከተውም ሰይጣን በተለያየ ስደትና መከራ ቤተ ክርስቲያንን ማጥፋት እንዳልሆነለት ሲረዳ ዘዴውን ቀይሯል ቀደም ብለን እንዳየነው ወዳጆቼ ጠላት በአይሁዳውያን መካከል የተስፋ መቁረጥን ዘር ዘርቷል አሁን ደግሞ አንድ እርምጃ ወደ ፊት በመሄድ በውስጥ በኩል ሁከትን አስነስቷል እስቲ ከቁጥር አንድ እስከ አራት ያለውን እንመልከት በወንድሞቻቸውም በአይሁድ ላይ ትልቅ የሕዝቡና የሚስቶቻቸው ጩኸት ሆነ። አያሌዎቹም ወንዶችና ሴቶች ልጆቻቸው ብዙዎች ናቸው፣ በልተንም በሕይወት እንድንኖር እህልን እንሸምት ይሉ ነበር። አያሌዎቹም ከራብ የተነሣ እህልን እንሸምት ዘንድ እርሻችንንና ወይናችንን ቤታችንንም አስይዘናል ይሉ ነበር። ሌሎቹም ለንጉሡ ግብር እርሻችንንና ወይናችንን አስይዘን ገንዘብ ተበድረናል ይሉ ነበር ይላል። ዛሬም ቢሆን ወዳጆቼ የሰው መሠረታዊ ተፈጥሮ አልተለወጠም። ምንም እንኳ የሳይንስና የቴክኖሎጂ ምጥቀት ባደገበትና በተስፋፋበት ዓለም ውስጥ እየኖርን ብንሆንም መሠረታዊ ችግሮቻችን ግን ያው በነህምያ ዘመን እንደነበሩት ናቸው። አይገርማችሁምን? እንዲያውም በአንድ በኩል ስመለከተው የዘመኑ ቴክኖሎጂ ችግሮቻችንን ይበልጥ እንዳባባሳቸውና መፍትያቸውንም ሩቅ እንዳደረገብን አስባለሁ። አይሁዳውያኑ ሌት ተቀን በቅጥሩ ሥራ ላይ ስለ ነበሩ ለግል ጒዳዮቻቸው ጊዜ አልነበራቸውም። ለቤተሰቦቻቸው እህልና ሌላ ሌላውንም ጉዳይ ማቅረብ ግዴታቸው ነው። ለዚህ የሚሆን ገንዘብ ስላልነበራቸው ያላቸው አማራጭ ንብረታቸውን አስይዘው መበደር ነበር። አንዳንዶች ደግሞ የመንግሥትን ግብር መክፈል ስላቃታቸው በመያዣ መበደር የነበረባቸው ገንዘቡን የተበደሩት ከገዛ ወንድሞቻቸው ነበር። ቁጥር አምስትን ተመልከቱ። አሁንም ሥጋችን እንደ ወንድሞቻችን ሥጋ ልጆቻችንም እንደ ልጆቻቸው ናቸው፣ እነሆም ወንዶችና ሴቶች ልጆቻችን ባሪያዎች የሆኑ ዘንድ ሰጥተናል፣ ከሴቶችም ልጆቻችን ባሪያዎች ሆኖው የሚኖሩ አሉ፣ ታላላቆችም እርሻችንና ወይናችንን ይዘዋልና ልናድናቸው አንችልም የሚሉ ነበር ይላል። ችግሩ ለረጅም ጊዜ ሲብላላ የነበረ ቢሆንም ነህምያ ግን እስከዚህ ጊዜ ድረስ የተረዳው አይመስልም። እነዚህ ሰዎች የኢየሩሳሌምን ቅጥር ለመሥራት ፈልገዋል። ስለሆነም ርስቶቻቸውን ለወንድሞቻቸው እያስያዙ ገንዘብ ተበድረዋል። አንዳንዶች ደግሞ ባራጣ ማበደር ሥራዬ ነው ብለው ይዘውታል። በመካከላቸው ፍቅርና ኅብረት ስለነበር በውጭ ያሉ ጠላቶቻቸው ይህን ያህል ሊጐዷቸው አልቻሉም ነበር። አሁን ግን ክፍተት ተፈጥሯል። እንዲህ አይነቱ ችግር በጥንታዊቷ ቤተ ክርስቲያን ተፈጥሮ እንደ ነበር ብዙዎቻችሁ እንደምታስታውሱ አምናለሁ። አናንያና ሰጲራ ወንድሞቻቸውን ለማታለል ሞክረው በድንገተኛ ሞት ተቀጥተዋል። ታስታውሳላችሁ አይደል? ለማታለል ምክንያት የሆናቸውም ገንዘብ ነበር። አንዳንድ መስሪያ ቤቶችና ግለሰቦች ያልተሠራውን እንደ ተሠራ በማስመሰል ዝርዝር ያቀርባሉ በዚያ ልክ ደግሞ ገንዘብ ወጪ ይደረጋል። በጣም የሚያሳዝነው ደግሞ ቤተ ክርስቲያን እንኳ ከዚህ የጠራች ባለ መሆኗ ነው። ነህምያ እንግዲህ ይህን ከሚመስል ችግር ጋር ነበር ፊት ለፊት መጋፈጥ የነበረበት። ቅዱሳት መጻሕፍት ለክርስቶስ ወንጌል እንደሚገባ ኑሩ፣ በአንድም ነገር እንኳ በተቃዋሚዎች አትደንግጡ፣ ይህም ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው፣ ይህም ስለ ክርስቶስ ተሰጥቶአችኋልና በማለት ይመክሩናል። ፊልጵስዩስ ምዕራፍ አንድ ከቁጥር ሀያ ሰባት እስከ ሀያ ስምንት ያለውን ተመልከቱ። ፊልጵስዩስ ምዕራፍ አንድ ከቁጥር ሀያ ሰባት እስከ ሀያ ስምንት ያለውን ይመለከተዋል። ሐዋርያው ያዕቆብም ይህን በተመለከተ ቅናትና አድመኝነት ባሉበት ስፍራ በዚያ እውከትና ክፉ ሥራ ሁሉ አሉና አይለናል። ያዕቆብ ሦስት ቁጥር አሥራ ስድስትን ተመልከቱ። ያዕቆብ ምዕራፍ ሦስት ቁጥር አስራ ስድስት በአናንያና ሰጲራ የተፈጸመውን ወገኖቼ ይኸው ነበር። በመዋሸታቸው በደረሰባቸው ቅጣት በቤተ ክርስቲያኑ ከት ተፈጠረ። በነህምያ ዘመኔ ደግሞ አንዳንድ ሰዎች ገንዘብ ተበድረዋል። የተበደሩትን መክፈል ስላልቻሉም ልጆቻቸውን ለባርነት አሳልፎ መስጠት ግድ ሆኖባቸዋል። ለተበደሩት ገንዘብም አራጣ ተጠይቀዋል። በእስራኤላውያን ዘንድ በአራጣ ማበደር እንደ ትልቅ በደል ነበር የሚቆጠረው። በፍጹም አራጣ እንዳይቀበሉ እግዚአብሔር አስጠንቅቋቸው ነበር። እስካሁን ድረስ ነህምያ ትዕግሥተኛና ነገርን አይቶ እንዳላየ የሚያልፍ ሰው ነበር። አሁን ግን ቁጣው ገንፍሏል። እኔም ጩኸታቸውንና ይላል፣ ቁጥር ስድስትን ተመልከቱ። እኔም ጩኸታቸውንና ይህን ቃል በሰማው ጊዜ እጅግ ተቈጣው በልቤም አሰብ ታላላቆቹንና ሹማምንቱንም ሁላችሁ እያንዳንዳችሁ ወለድ ትወስዳላችሁ ብዬ ተጣላኋቸው፣ ትልቅም ጉባኤ ሰበሰብኳቸው ይላሉ። ከዚህ ክፍል እንደምንመለከተው ተራ ቅሬታ ሳይሆን ነህምያ ከምር ተቈጥቷል። በልቤም አሰብኩ ማለቱ ነገሩ ሊታሰብበትና ውሳኔ ሊሰጥበት የሚገባ መሆኑን ነው የሚያመለክተው። ቁጥር ስምንትን አለፍ ብለን እንመልከት። እኔም ለአሕዛብ የተሸጡትን ወንድሞቻችንን አይሁድን በፈቃዳችን ተቤዠን እናንተስ ወንድሞቻችሁን ትሸጣላችሁን እነርሱ ስለ እኛ የተሸጡ ይሆናሉን አልኳቸው እነርሱም ዝም አሉ መልስም አላገኙም ይላል ነህምያ በደለኞቹን ፊት ለፊት ገሥጿቸዋል እንዲህ ያለ በደል ሲፈጸም ችግሩን አውጥቶ ፊት ለፊት መነጋገሩ በጣም አስፈላጊ ነው በሸፍጥና በአታላይነት የሚኖሩ ክርስቲያኖችን ፊት ለፊት መገሰጽ ይኖርባችኋል ወዳጆቼ። ምንጊዜም ቢሆን ኀጢአት ወደ ብርሃን መውጣት አለበት። ዝም ብላችሁ ከበስተ ጀርባ እያጉረመረማችሁ አትኖሩ። ኀጢአትን ኀጢአት ኖበሉ፣ በሉ፣ ገስጹ፣ ተቃወሙ። ነህምያ በደለኞች የሆኑትን ሰዎች ፊት ለፊት ገሥጿችኋል፣ ተቈጥቶአችኋልም። አንዳንድ ሰዎች በፍጹም መቈጣት እንደሌለብን ይነግሩናል። ጳውሎስ ግን ተቈጡ ግን ኀጢአት አታድርጉ ይላል። ኤፌሶን ምዕራፍ አራት ቁጥር ሀያ ስድስትን ልብ ይሏል። ኤፌሶን ምዕራፍ አራት ቁጥር ሀያ ስድስትን በኋላ ተመልከቱ። ወሳኙ ወዳጆቼ ለመቈጣት ምክንያት የሚሆነን ነገር ነው። ልብ በሉ። እዚህ ላይ ወሳኙ ነገር ለመቈጣት ምክንያት የሚሆነን ነገር ነው። የራስህ ጥቅምና ምቾት ስለ ተነካብህ እንዲያው ተነሥተህ የምትቈጣ ከሆነ ወንድሜ ሆይ ትክክል አይደለህም። ለእግዚአብሔር ለጽድቅና ለእውነተኛ ነገር ከሆነ ግን መቈጣት ትችላለህ። ግን ቁጣህ ወደ ኀጢአት ሊመራ አይገባም። ነሄምያ በዝምታ አላለፈም። አንዴ የሆነው ሆኗል በሚል ስሜትም ቸልተኛ መሆንን አልፈለገም። አንድ ጊዜ አንድ ሰው አበበ በቤተ ክርስቲያናችን ውስጥ ያለው ግብዝነትና ሸብ ይፋ ወጥቷል። ሰውም ሁሉ አውቆታል። እኔም ለንግግሩ መለስኩና እና ሳልኩት። ስለዚህም በስብከት ብዙዎችን ክርስቲያን ልታደርግ ባለመቻል በጣም ያናድደኛል ሲል ቆጣ ቆጣ እያለ ተናገረኝ። ይሁን እንጂ ወዳጆቼ፣ ዛሬም ቢሆን እውነቱን ለማወቅ የሚፈልጉ ሰዎች ሞልተዋል። በቤተ ክርስቲያን ውስጥ ግብዞች የመኖራቸውን ያህል እውነተኛና ቅን የሆኑ ሰዎችም አሉ። ነህምያ በደለኞቹን ፊት ለፊት ሲቃወማቸው ምንም መልስ ሊሰጡት አልቻሉም። ይሁን እንጂ ከዚያ ስፍራ ከሄደ በኋላ ውለው አድረው ችግር መፍጠራቸው የማይቀር ነው። ያም ሆነ ይህ ወዳጆቼ ነህምያ የኢየሩሳሌምን ቅጥር ሰርቶ ጨርሷል። በዘመኑ ሁሉ እግዚአብሔርን አገልግሏል። ቁጥር ዘጠኝን ተመልከቱ። ነህምያ ምዕራፍ አምስት ቁጥር ዘጠኝን ልብ ይሏል። ደግሞም አልኩ፣ የምታደርጉት ነገር መልካም አይደለም። ጠላቶቻችን አሕዛብ እንዳይሰድቡን አምላካችንን በመፍራት ትሄዱ ዘንድ አይገባችሁምን? ይላችኋል ነህምያ። ዛሬ ወዳጆቼ ባለማችን የክርስቶስ ስም እየተሰደበ ነው። የስድቡም ምክንያት ቤተ ክርስቲያን ትሆን ወይስ እኔና እናንተ እንሆን? ይህ ማንኛችንም ብንሆን ልንጠይቀው የሚገባን ጥያቄ ነው። ነህምያ በክፉ ሥራችሁ ምክንያት አሕዛብ እየሰደቡን ነው በማለት በደለኞቹን ሰዎች ተናገራቸው፣ ወይንም ፊት ለፊት ገሠጻቸው። እስቲ ቁጥር አሥርን አለፍ ብለን እንመልከት። እኔም ደግሞ ወንድሞቼም ብላቴኖቹም ገንዘብና እህል ለእነርሱ አበድረናል። እባካችሁ ይህን ወለድ እንተውላቸው ይላል ነህምያ። ሥልጣኑን ለመጠቀሚያ አላዋለውም። አንዳንድ ሰዎች ግን ከእግዚአብሔር ይልቅ ገንዘብን ያስቀድማሉ። ከሰው ይልቅ ትኩረታቸው ገንዘብ ላይ ነው። ዛሬም ቢሆን ይህ በእያንዳንዳችን አብያተ ክርስቲያናት ውስጥ የሚታይ ነገር ሆኗል። እርሻቸውንና፣ ይላል ቁጥር አሥራ አንድን ተመልከቱ። እርሻቸውንና ወይናቸውን፣ ወይራቸውንና ቤታቸውንም ከእነርሱም የወሰዳችሁትን ገንዘቡንና እህሉን፣ ወይን ጠጁንና ዘይቱን ከመቶ እጅ አንድ እጅ ባካችሁ መልሱላቸው እያለ ይጠይቃቸዋል። ከወሰዱት በጣም ጥቂቱን እንዲመልሱላቸውና ከእንግዲህ ወዲህም መበዝበዛቸውን እንዲያቆሙ ከልመና ባላነሰ ሁኔታ ነበር ነህሚያ ሰዎቹን የጠየቃቸው። አለፍ ብለን እስቲ የነገሩን ሂደት ከቁጥር አሥራ ሁለት እንመልከት። እነርሱም እንመልስላቸዋለን፣ ከእነርሱም ምንም አንሻም፣ እንደ ተናገርህ እንዲሁ እናደርጋለን አሉ። ካህናቱን ምጠርቼ እንደዚህ ነገር ያደርጉ ዘንድ አማልኳቸው ይላል። የምትሰጡኝን አጉል ተስፋ አልቀበልም፣ የተናገራችሁትን ሁሉ እንደምታደርጉ ቃል ግቡልኝ፣ ወይም በፊርማችሁ አረጋግጡልኝ የሚል ይመስላል። ነህምያ ቁጥር አሥራ ሦስትን ደሞ አለፍ ብለን እንመልከት። ደግሞም ልብሴን አራገፍኩና ይህን ነገር የማያደርገውን ሰው ከቤቱና ከሥራው እንዲሁ እግዚአብሔር ያራግፈው እንዲሁም የተራገፈና ባዶ ይሁን አልኩ። ጉባኤም ሁሉ አሜን አሉ፣ እግዚአብሔርንም አመሰገኑ። ሕዝቡም እንደዚህ ነገር አደረጉ ይላል። የሚገርም ነው። አንድ የበሰበሰ ፍሬ ጤነኞችን ሁሉ ይበክላቸዋል። ወዳጆቼ፣ በበጎች መካከል ያለ ቀበሮም ለበጎቹ ስም መጥፋት ምክንያት ሊሆን ይችላል። ስለዚህም የችግሩ ምክንያት የሆነውን ነጥሎ ማውጣት ያስፈልጋል። ነህምያ ልብሱን በሕዝቡ ሁሉ ፊት አራገፈና ክፉ አድራጊውን እግዚአብሔር እንዲህ ያራክፈው አለ። ጳውሎስም ለገላትያ ሰዎች የሚያውካችሁ ሁሉ ይቈረጡ በማለት ጽፎላቸዋል። ገላትያ ምዕራፍ አምስት ቁጥር ሁለትን ልብ ይሏል። ንጉሡም በይሁዳ ምድር ላይ አለቃ ይሆን ዘንድ ካዘዘኝ ጊዜ ጀምሮ ከንጉሡ ከአርጤክስ እስከ ሀያኛው ዓመት እስከ ሰላሳ ሁለተኛው ዓመት ድረስ አሥራ ሁለት ዓመት ያህል እኔና ወንድሞቼ ለአለቃ የሚገባውን ስንቅ አልበላንም፣ ይላል። እንዴት ያሳዝናል! ቁጥር አሥራ አራትን ተመልከቱ። በቂ ደሞዝ የመቀበል መብት ቢኖረውም እርሱ ግን፣ ነህምያ ማለቴ ነው፣ ለአለቃ የሚገባውን ደሞዛ አልተቀበልም። ቁጥር ዐሥራ አምስትን ተመልከቱ። ከእኔ አስቀድሞ የነበሩት አለቆች ግን በሕዝቡ ላይ አክብደው ነበር። ስለ እንጀራውና ስለ ወይኑ አርባ ሰቅል ብር ይወስዱ ነበር፣ ሎሌዎቻቸውም ደግሞ በሕዝቡ ላይ ይሰለጥኑ ነበር። እኔ ግን እግዚአብሔርን ስለ ፈራው ይህን አላደረግኩም ይላል። ከነህምያ በፊት የነበሩ ባለ ሥልጣኖች ከዚህ ክፍል እንደምንረዳው ተገቢ ደሞዛቸውን ቢወስዱም የሕዝቡን ችግር ግምት ውስጥ በማስገባት ማስገበራቸውንና ቀንበርን በእነርሱ ላይ መጫንን አልተውም ነበር። ነህምያ ግን ወዳጆቼ፣ ያንን አላደረገም። ደግሞም አጥብቄ የቅጥሩን ሥራ ሠራው፣ እርሻም አልገዛንም። ብላቴኖቼም ሁሉ ወደዚያው ወደ ሥራው ተሰበሰቡ ይላል። ቁጥር አሥራ ስድስትን ይመለከቷል። ነህምያ ርስ ወደ መግዛትና ወደ መሸጡ ሥራ አልገባም። ገንዘብን በአራጥ አላበደርም። መሬትን ወይም ንብረትን በወለድ አልያዘም ነበር። ደግሞም ይላል ቁጥር አሥራ ሰባት ደግሞም በዙሪያችን ካሉት አሕዛብ ወደ እኛ ከመጡት ሌላ ከአይሁድና ከሹማምንቱ መቶ አምሳ ሰቦች በገበታ የነበሩ ይላል። ምናልባትም ነህምያ ይህን የሚያደርገው በግል ወጪው ይሆናል ይህ ደግሞ ሁሉም ባለሥልጣኖች የታደሉት ነገር አይደለም አሁን ደግሞ አለፍ ብለን የመጨረሻው የጥናት ክፍላችን የሆነውን ቁጥር አሥራ ስምንትና አሥራ ዘጠኝ እንመልከት ከወፎችም በቀር ለአንድ ቀን አንድ በሬና ስድስት የሰቡ በጎች በአሥር በአሥር ቀንም ብዙ ልዩ ልዩ ዐይነት ወይን ጠጅ ይዘጋጅልኝ ነበር ነገር ግን አገዛዝ በሕዝቡ ላይ ከብዶ ነበርና ላለቃ የሚገባውን ስን ቃል ይሻም ነበር። አምላኬ ሆይ ለዚህ ሕዝብ ያደረግኩትን ሁሉ ለበጎነት አስብልኝ፣ ይላል ነህምያ። ወዳጆቼ በጣም የሚያስገርም ሰው ነው። ለሕዝቡ የሚያስብ ሰው ቢሆንም፣ ሕዝቡ ግን በቀላሉ ይረሳዋል። ከዚህ ቀደም ብዙ ታላላቅና ዝነኛ ሰዎችንም ሕዝቡ ቶሎ እንደሚረሳና እንደሚዘነጋ በከባድ ሁኔታ ተምሯል። ነህምያ ግን እግዚአብሔር እንዲያስበው ሲጸልይ እንመለከታለን። አምላኬ ሆይ ለበጎነት አስበኝ ይላል ነህምያ። እግዚአብሔር ንስሐ የገባንበትን ኀጢአት አያስብም፣ መልካም ሥራችንን ግን ለዘላለም አይዘነጋም። ይህን ማወቅ ወዳጆቼ ምንኛ ደስ ያሰኛል! እግዚአብሔር ይክበር ይመስገን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የነህምያ ምዕራፍ አምስት ጥናታችንን እዚህ ላይ እንደመድማለን ። እግዚአብሔር ለእኔም ሆነ ለእናንተ ከዚህ ትምህርት ብዙ ነገርን እንዳስተማረን ብዙም ደግሞ ለሕይወታችን ዘመን የሚረባንን ስንቅ እንደሰነቀልን እምነታችን ነው። በሰማነውና በተረዳነው እውነት ደግሞ መኖር እንድንችል እግዚአብሔር ይርዳን። ጥያቄ ወይም አስተያየት ካላችሁ በአድራሻችን ጻፉልን። እግዚአብሔር ይባርካችሁ። ደናደሩ እያለን በተለመደው ሰላምታችን የምንሰናበታችሁ በቴክኒኩ በኩል ዓለማየሁ ዳዊት ትምህርቱ ደሞ ይዤላችሁ የቀረብኩት እኔ አበበ ከበደ ወርቄ ነኝ። እዚህ ዝማሬ እንሰናበታችኋለን። በሰላሙ ነው

ਗਰੀਬ ਆ ਰੱਜ ਕੇ ਲ ਆ ਰੱਜ ਕੇ ਲ ਆ ਰੱਜ ਕੇ ਲ ਨੱਜਾਇ ਨੂੰ ਨਸ ਚੱਲ ਰਸ ਚੱਲ ਰਸ ਚੱਲ ਰੋ

በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425፣ እደግመዋለሁ፣ 0944088425፣ ደውሉልን። አጭር የጽሑፍ መልእክት ተላኩልን። እንደዚሁም የምሥራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትስአፕ ልታገኙን ትችላላችሁ።